ባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዕለተ አርብ ሰኔ 25 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ዛሬም ለእናንተ ያልናቸውን ፕሮግራሞች መራጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሀል በትግራይ ክልል ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ያሏቸው ወላጆች የልጆቻቸውን ሁኔታ ለማወቅ መቸገራቸውን እየገለጹ ነው። ያው እኛ ዛ የምንማረው በመከላከያ አማካኝነት ነው። እነሱም ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሀይስኩል እንኳን ደራ ጥበቃ ይኖረዋል፣ አይደለም ዩኒቨርሲቲ የወላጆቹን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ሚኒስቴር የሰጠውን ምላሽ አካተተ ዘገባ በአብይ ርዕሳችን ይዘናል። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። የምንም አይገናኝም። በሁሉም ላይ፣ በኢንፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ በትላንትናው ምሽት እንግዳችን ከነበረው አትሌት ታምሩ ከፍ ያለው ጋር ያደረግነው ቆይታ ክፍል ሁለትም በምሽቱ መሰናዷችን ተከትቷል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አሰናድተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረሙ ተዘጋጅታለች። ወደ ኤደን ላሳልፋችሁ። አመሰግናለሁ። አድማጮች እንደምን አመሻችኋል። ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ይገኛል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው። ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው። ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ ስድስት ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ አምስት ሚሊዮኑ የአስቸኳይ ጊዜ የምግብ እርዳ እርዳታ ንሻሉ የዩናይትድ ስቴትስ የእርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ አንድ ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል እርዳታችን ከፍ ማለት አለበት ሲሉ አሳስበዋል የተባበሩት መንግስታት ቃል አቀባይ ማክሰኞ እለት በትግራይ ነገሮች ሁሉ አስጊና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ አድግራት አድዋ አክሱም እና ሺሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ቡድን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክሎም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትና እለት በእርግጠኝነት ስብሰባው ይኖራል ብለዋል። የዓለም የጤና ድርጅት በትላንትና እለት አፍሪካ በሶስተኛው ዙር ከባድ የሆነ የኮቪድ-19 ወረርሽኝ ትናጣለች ሲል አስታወቀ። ለዚህ በዋናነት በአህጉሪቱ አዳዲስ ና ፈ የመጠን የቫይረሱ ዝርያዎች መስፋፋታቸውን በምክንያትነት አንስቷል። የዓለም የጤና ድርጅት የቀጠናው ዳይሬክተር ዶክተር ማታሺ ዲሶ ሞኤቲ ባለፉት ስድስት ተከታታይ ሳምንታት በአፍሪካ የአዲስ ተጠቂዎች ቁጥር በ25 በመቶ ጨምሯል ያሉ ሲሆን አክለውም የሞት ምጣኔውም በ38 ሀገራት በ15 በመቶ ጨምሯል ብለዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ይላሉ። ቫይረሱ ከጨመረባቸው 14 አፍሪካ ሀገራትም አስራ ሁለት የሚሆኑቱ በህንድ የታየው ዴልታ የተሰኘው የኮቪድ-19 ቫይረስ ያሰጋቸዋል ብለዋል። በአንጻሩ አልፋ ና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው ሰላሳ ሁለት ሀገራት በ27ቱ ተገኝተዋል። እስካሁን ድረስ በአፍሪካ ክትባቱን የወሰዱ ሰዎች አንድ በመቶ ብቻ ናቸው። ይህ አሀዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ ከ11 በመቶ ሰዎች ና በዩናይትድ ስቴትስ ና በብሪታንያ ከተከተቡ ከ46 በመቶ ከሚሆኑ ሰዎች ጋር ንጽጽር የቀረበ ነው። በትላንትናው ዕለት የአፍሪካ ሕብረት የክትባት መልእክተኛ ስትራይቭ ማቪዩዋ የአውሮፓና የዓለም አቀፍ ክትባት አቅራቢዎች በቃላቸው መሰረት ክትባቱን ባለማቅረባቸው ተቆጥተዋል። ማቪዩዋ የአውሮፓ ሕብረት የክትባት ፋብሪካዎች አሉት፣ የማምረቻ ማዕከላትም በመላው አውሮፓ አለ፣ ነገር ግን እስካሁን ድረስ አንድም ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባችውን ቃል እንዳላከበረች ገልጿል። የአፍሪካ የ በሽታዎች መከላከል ማዕከል ዳይሬክተር ጆን ላኬንጋሶንግ የዓለም የጤና ድርጅት በኮቫክስ አማካኝነት 700 ሚሊዮን የሚሆኑ ክትባቶችን ወደ አፍሪካ እንደሚመጡ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የደረሰው 65 ሚሊዮን ብቻ ነው ብለዋል። አድማጮች፣ የአርብ ምሽት ዜናዎችን እዚህ ላይ ፈጸምኩኝ። ከቀሪ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንም ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርስቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን ጠቅሶ መስሪያ ቤቱ ከተለያዩ አካላት የዩኒቨርስቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋዊ ገጹ አስታውቋል። በተደረገው ጥረትም የዩኒቨርስቲዎችን አመራሮች ለማግኘት መቻሉንና ተማሪዎች በመልካም ሁኔታ ላይ እንደሚገኙ የሁለተኛ ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቅ ያለው ሲል ገልጿል። ስለሆነም የተማሪ ወላጆች ልጆቻቸውን በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። መስፍን አራጌ ዝርዝር አለው። በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱ ተከትሎ እሷን ጨምሮ 220 ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች። አጠቃላይ እንደ ሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት ወደ ነበረበት ቦታ ሲባል፣ ያው እኛ ዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማር ነው ያለ ነው። ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሃይስኩል እንኳን ተራ ጥበቃ ይኖረዋል። አይደለም ዩኒቨርሲቲ ምንም ነገር ነገር አልነበረም። ግራ ቀኝ በሩ ክፍት ነው። ዘን በዛ ታይም፣ በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ፣ የዛው አካባቢ ተማሪዎች ናቸው። እነሱ ሌላ ነገር ፈጠሩ። መከላከያ ሰራዎች ትቶ ሲወጣ ማለት ነው። ምን ፈጠሩባቸው ማለት፣ ጫና ፈጠሩ። ኦልሬዲ እነሱ እያሉ እንኳ በዛቻ ነው የምንኖረው፣ ምክንያቱም እነሱ መከታ አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖሩ፣ እስከዛሬ ማለት ሲቀጥል፣ ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ። ምንድን ነው የሚሰለጥኑት? እንደ ኖርማል ሰራዎች እየወጡ እየሰለጠኑ ነው። እኛ ከገበሬ ማህበረሰብ የሆኑ ተማሪዎች ነን ያለ ነው ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላ ነው። በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው። እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በነሱ ስር ነው ስንማር፣ የቀረም ያው እነሱ ያሉም ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድሞ በእኛ ላይ በጣም ብዙ ነገር አደረሱብን። ጭፈራ ሁሉ አካሂደውብናል ያው ተቋቁመን እኛ ያሉ እህቶቻችን እና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር እዚህም አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምንተዋወቅ ማለት ነው የቦታው ሁኔታ የምናቀው እኛን እና ከዚ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሞት አሉ። ከዛ በኋላ እኛ በቃ መሄዳችን ነው እንግዲህ፣ እግዚአብሔር ከፈቀደ እንወጣለን። ያለዛ ከእነሱ ጋር ከመከላየፍ ጋር ተይዘን ከምንሰቃይ ይዘው መንገድ ላይ እንሞት ብለን እኛ ሄርን። ከሁለት መቶ ሀያ ተማሪ አስራ ሶስት ተማሪዎች እህቶች አሉ እነሱ ሰዎችን ይዘን ያው መንገድ ላይ ስንሄድ ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ እያሳለፍን አለፍን። ያው በሌሊት ከሌሊቱ ስድስት ሰዓት ነው የወጣ ነው ከዩኒቨርሲቲው አጋጣሚ ስንወጣ ምንም አልነበረ መከላከያ ሰራሁት የምትሆን ወጥቶ ነበረ። ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰናል። ኦሬዲ ካላ ማለት ይቻላል በእግራችን እየተጓዝን ነው። ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል። ሆኒ ላይ መከላከያዎች የተወሰነ እረፍት ስናረግ ሲጠባ ማለት ነው ስንደርስ ከዛ አጋጣሚ ጠምቷቸው የተወሰኑ ተማሪዎች ነበሩ ወደኋላ ውሃ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል። ማና አጋቸው አጋቸው ዛው የከተማ ነዋሪዎች ናቸው። ከታገቱት መካከል ከሰባቱ ሶስቱ ስልካቸውን፣ ንብረታቸውን በሙሉ አስረክበው ሩጠው ለማምለጥ ሞክረው ከኛ ተቀላቅለዋል። አራቱ ግን ያሉበት ሁኔታ ምንም አይታወቅም። አድራሻቸውም ጭራሽ አይታወቅም። ሰባት ልጆች ወደ ኋላ ቀርቶ ቀርተው ውሃ ሄደው ነበር። ከዛ ከውሃው ያው ገጀራ ምናምን ይዘው አስተራሯቸው ያው የተመታም አለ አሉነ ዛ ሶስት ልጆች ከኛ ሩጠው ደረሱና ነገሩና አራት ልጆች ታግተው የት እንደደረሱ አይታወቁም። ከገታው በሩጫ መለጥኩ የሚለው የሶስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው አለመታደል አራት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል። ሌሊት ነው የተጓዝነው። ስድሳት ምና መንገድ ተጉዘን መሆን በል ከተማ እዛ አካባቢ ደረሰ እበኋላ መከላከያ በጣም ብዙ ጓዝ ይዞ ነበር፣ ብዙ መሳሪያዎችም ነበሩ። ስለመሸኘት እኛን ጥሎን ሄደ። እዛ እኛን ጥሎን ሲሄድ እኛ እዚ አጋጣሚ ተቀምጠን እያለን ግማሻችን እዛ የሆነ ወንዝ አካባቢ ነበረ ወረዋ ምናምን ሄደን ይሄዳል ተማሪው፣ እኛን ሳያየን ሄዷል። የተወሰነ የእግር ጉዞ ማለት ነው። እዛ ያህነት ሲቆጣጠሩ የነበሩ ወያሎች እኛን ነው የዋፈኑ ማለት ነው። እዛ ያው በቃ እንደዛ እንትን እንዳሉ በጣም ብዙ ስለዛማ ነገሮችን ምዘው ነበር። እና እኛ በቃ ስልካችን ምናምን ቀሙን። ከዛ ተበታተን ማለት ነው። እና ሁላችንም ተበታተን አራት ተማሪ የት እንደደረሱ አናውቅም። አንተ ካመለጡት ውስጥ ነህ? ስንት ያመለጣችሁ? ሰባት ነበርን። እዛ አራቶች የት እንደዱ አናውቅም። ሶስቶች የሩጠን እነሱ ተጨመር አንደኛ፣ እነሱ ያሉበት ሁኔታ ማወቅ እንፈልጋለን ይሙ ቦቱ ይኑሩ አናቅም ዘን ደግሞ አቅማንሳቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ፣ እሱን ነገር ነው ለሚመለከተው አካል ማድረስ ያለባቸው። እናንተ ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኝንም የሚል ቀሬታ አላቸው ተማሪዎቹ። ምንም አይነት ዕቃ ያዝንም፣ ኦልሬዲ የያዝነው ስልክ ነው። ስልክም ጥሎ ይመጣለ፣ መታወቂያም ጥሎ ይመጣለ። አይዲያ ያዘ ተማሪ አለ። አሁን የምግብና የማረፊያ አገልግሎት ከምን ታገኛላቸው? በእለቱ ማክሰኛ ሌት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት፣ በጠዋቱ አስራ ሁለት ሰዓት ላይ ያስወጣል ዘንድ ከተማ አስተዳደር ዝም አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ ምንም አይነት አገልግሎት ወይም ምንም አይነት እርዳታ እያደረጉልንም አይሉ፣ የቻልነውን ያክል እናደርጋለን ይላሉ። ምንም እየታየን አይደለም፣ ያደርጉት ነገር። የምግብ አቅቦትም የለም በቂ ምኝታም የለም፣ አልተሰጠንም። በረንዳ ላይ ነው ተኝታ ያደረው ተማሪ በሙሉ። የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባለ ይዘው መጥተው የተወሰነ ሰጡን። የተወሰኑ ሰዎች ዳቦ ምናምን ገዝቶ ምናምን ያው ስን ነገር ያው የሚበላኛውን አያሳስበንም፣ አድሪያውም አያሳስበንም። ግን እኛ የሚያሳስበን ምንድነው? ወንድሞቻችን፣ እህቶቻችን፣ ከእኛ ተለይቶ የቀሩት ወንድሞቻችን የእነሱን ህይወት ነው ምንፈልግኛል። የሰሜን ወሎ ዞን አስተዳደር ጽህፈት ቤት ኃላፊ ይፍሩ ዘሪሁን ግን ዞኑ ያቅሙን እያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌዴራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል። ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት። ያው እንደወጡ ከራያ ቆቦ ዩኒቨርሲቲ መኪና መድበን፣ ቆቦ ላይ ምሳ ጋብዘን፣ ወደ ዩኒቨርሲቲ አመተን እንዲያጥሩ አድርገናል። ያው ሲመጡ መነሻ ሀሳባቸው የነበረው ወደ አካባቢያችን እንድንሄድ ሰላም ወደ ሆነ ቦታ እንሂድ የሚል ሀሳብ ነበራቸው። ያው ዞሮ ዞሮ አመተን ዩኒቨርሲቲ ካሳደር በኋላ ያው ወደኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን ከሌለን ደግሞ በራሳቸውም ቢሆን እንድትገቡና ና ድርግ ስንላቸው ተማሪዎቹ የነበራቸው ሀሳብ ምንድን ነው፣ እኛ አሁን መኪና አይደለም ጥያቄያችን፣ ገንዘብም ድጋፍም አይደለም። አንደኛ አማያጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ፣ የእነሱ ጉዳይ መንግስት ምን አስቧል ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የኛው ዜጎች የሆኑ አሉ፣ እነሱም ምን ሆኑ? አክሱምም አድግራት የእነሱ ተማሪ ማሪፍ ሁኔታ መንግስት ምን አቋም ወስዷል? ይህን ነገሩ ሚዲያ ያቀረቡልኝ፣ ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስ ና ቴክኖሎጂ ፌዴራል ደወልን። ያው ከቀይ መስቀል ጋር ተነጋግረን መፍትኄ በመግለጫ እንሰጣለን የሚል መልስ ተሰጠን። ይህኑ መልስ መለስንላቸው። ያው በዚህ ያረካም አሉ። እናንተ ያዛችን ጥያቄ እኛም ጥያቄ ነው፣ ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋል እና ለምን አትሄዱም ወደ ሀገራችሁ ብላቸው መሄድ አንፈልግም አሉ። ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል። ዛሬ እነሱ ጥያቄውን አቀረቡ፣ ይህንን እንሂድ የሚል ዛን ጥያቄ ሲያቀርቡ የወልድያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳር ና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ወደ አሬ ዩኒቨርሲቲ ተደራድረው ነገ ወደ የቦታቸው አሁን ስለመሸ እናደርስ የሚል እቅድ ይዘናል። በላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኘ ችግሮችን ለመፍታት ጥረት እያደረግን ነው። እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው። በረንዳ ና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው። አንድ ቀን ነው ያደሩት። አንደኛው ቀን ይኸው ከዛ ቆቦ ላይ የምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀበለን ራያ አምሳ ጋርዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልዕክት አለን የምንፈልገው ነገር እናንተ ይችና ውሳኔ ከም ተሳውቁ ንጥረስ አሉ። አሁንም መልስ የለውም። ሳይንስና ቴክኖሎጂ ሚኒስትርም ጠዋት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው ያለ በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከሕብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምኖ መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገጹ ጠቅሰዋል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ የዓለምን ፈቃምት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቅ ያለው ሲል ገልጸዋል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙኃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ተስፍና አራጌን ለዘገባው እናመሰግናለን። በትላንትናው ምሽት መሰናዷችን ኢትዮጵያን በፓራሊምፒክ ስፖርት ካስጠራው አትሌት ታምሩ ከፍ ያለው ጋር ቆይታ አድርገን ነበር። አትሌት ታምሩ የዛሬ አምስት ዓመት በሪዮ ተካሂዶ በነበረው ፓራላምፒክ ውድድር ላይ በ1500 ሜትር ሩጫ ውድድር የብር ሜዳሊያ ተሸላሚ የነበረ ሲሆን በወቅቱ የነበረውን አገዛዝ በመቃወም በብራዚል የስደት ቆይታ አድርጎ በቅርቡ ወደ ሀገር ቤት ተመልሷል። ከትላንትናው በቀጠለው ቆይታችን ታምሩ በስደት ዓለም ስለገጠሙት ችግሮች እና ለጃፓን ፓራላምፒክ እያደረገ ስላለው ዝግጅት ይነግረናል። ታምሩን ያነጋገረው ሀብታሙ ስዩም ነው። እዛም ትሬኒንግ አለቆምኩም። ትሬኒንግ እየሰራው የብራዚል ፓራሎምፒክ ኮሚቴ አካዳሚ ነበረ። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደሚንጋት እዛ ጠይቄ እዛ ገባው ለሁለት ዓመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር በጣም ከባድ ችግር ነው ያለ አሳለፍኩት። እዛ ማለት ተረሰው፣ በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላሳወሰኝም እዛን ጊዜ። ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናይሃለን ወይ? ከዛም እዚህ ለመመጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው የመጣው። ማለት ሰው አላገኘው እንደዚህ ፕሮሰስ የሚያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም። በጣም ከብዶኝ እንደው ለመጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም ማለት። ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛ እና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴንሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለኩት አልተሳካኝም። እሱ ራሱ ወደ ሀገር ለመመጣት አንድ አመት ነው የጠበኩት። ፕሮሰሱ ማለት አንድ አመት ሙሉ ፕሮሰሱ አርጌ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ፣ በቃ ተስፋ ቆይቼ ነው ወደ ሀገር የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎሌ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ፣ ደራርቱ ሁሉም ነገር አመቻቸች በዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሱ አመቻችት እና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል ባ የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹ እና ዋዳ ጋር የተመለስኩ ማለት ነው። ስንመለስ እኔ እንደመጣው ወደ ትሬኒንግ ይገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ ስድስት ወር ሰባት ወር ትንሽ አየሩ ተቀያየረኝ ከበደኝ። ትሬኒንግ መጣው እና ለቶክዮ ኦሎምፒክ ደረስኩ ማለት ነው እንግዲህ ቶኪዮ አንድ ወር ምናምን ራሱ አይቀርም። ለቶክዮ ኦሎምፒክ ደረስኩ፣ አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው እንግዲህ። ታምሩ፣ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥም የምንመኝልሃለን። ከመለየታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ፣ እንዲሁ በስፖርቱ አለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው? አሁን እንደ ስፖርት ተወሰን፣ አሁን ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻሌ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢወስ ብራዚል ሁለት አመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራ ውስጥ እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳሉ። የኢኮኖሚ ችግር ብኖር እንደዚህ በሳትነት ልዩነት ማኖር የለበትም። አሁን የተለያየ ስፖርት አለ። ቱካንዶ አለ፣ ዋና አለ አትሌቲክስ አለ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ፣ ግን ለአካል ጉዳተኛ ለፓራ ኦሎምፒክ የሚሰጥ ትኩረትና ለእነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ የልምምድ ጫማ እራሱ ለእነሱ ስሰጥ ለእኛ አይሰጥም። በልም ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው፣ በኦሎምፒክ ኮሚቴ ጠይቄ እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራ ኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። አራት ዓመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ መናጀር የለም ክለብ የለም እንደዚህ የተለያየ ውድድር አንሄድም የተለያየ ውድድር አለ አሁን ፓራ ኦሎምፒክ እንደ አለም በጣም ፖፑላር ነው በጣም ኢትዮጵያ ላይ አልተሰራም በጣም ብዙ ብዙ ነገር ይቀራል አሁን እኔ ሪዮ ላይ ሪዮ ላይ ሜዳሊያ ብር ሜዳሊያ መጣሁት በእኔ ስህተት ነው እንጂ ወርቅ ነበር ነው እኔ ፕሮቴስት ሲያደርግ ነው ልጁ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደ ሌላ ስፖርት ደግሞ ፓራ ኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራ ኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም፣ ሪከርድም ያጣው እና ብዙ ነገሮች ያጣው እሱን ለማስመለስ ነው እና በጣም ልዩነት አለ። ሰፊ ልዩነት አለ። ሪስፔክቱን እንኳን የለም ኢትዮጵያ ውስጥ አሁን አካል ጉዳተኛ ላይ እንደፈለግ ነው። ከሌላው ሁሉ ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ፣ ካናዳ ምናምን የሚተገበሩት ሕግ ነው የሚተገበሩት ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። አራት ዓመት ጠብቀን ብቻ ውድድር መ አራት ዓመት ማለት እኮ ብዙ ነገር የሚሰራ ዓመት ነው። ልዩነት አለ። እሱ ላይ ቢሰራ ግን ኢትዮጵያ እንደሌላ እንደ ማንኛውም ሀገር በፓራኦሎምፒክ በጣም ሀይ ትሆናለች። ነጥብ ብመጣል ብዙ ነገሮች ሊመጣ ይችላሉ ማለት ነው። እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ። እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁ ፈልጋችሁ፣ በጣም በጣም አመሰግናለሁ። አትሌት ታምሩ በጃፓን ኦሎምፒክ መልካም እድል እንዲገጥመው እንመኛለን። ከሀብታሙ ጋር ለነበረው ቆይታም ሁለቱንም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ባለፉት ጥቂት ሳምንታት በሱዳን በጣለው አውሎ ንፋስ የቀላቀለ ዝናብ ምክንያት መጠለያ ድንኳኖቻቸው ለፈራረሱባቸው ከ16ሺ የሚበልጡ ኢትዮጵያዊ ስደተኞች ጊዜያዊ መጠለያ ለማዘጋጀት የእርዳታ ሰጪ ድርጅቶች ጥረት እያደረጉ ነው። ሊዛ ሽሌን ከጀኔቫ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ። ቀጥሎ ይቀርባል። የሰኔ ወር ከገባ ጀምሮ ሲጠናከር የቆየውና ያሳለፍነው ሰኞ ምሽት የጀመረው አውሎ ንፋስ በምስራቅ ሱዳን በሚገኙት የአምራ ኩባና ቱናይዳባ የስደተኞች መጠለያ የሚገኙ ከ አራት ሺ እስከ አስር ሺ የሚደርሱ መጠለያ ድንኳኖችን አፈራርሷል። ኃይለኛ ንፋስና ዝናብ እንዲሁም በረዶ የቀላቀለው አውሎ ንፋስ በመጠለያ ጣቢያው የሚገኙ የመሰረተ ልማት አቅርቦቶችን፣ የአስቸኳይ ጊዜ መጸዳጃ ቤቶችንና ሌሎች መጠቀሚያዎችንም አውድሟል። በተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ቃል አቀባይ የሆኑት ቦሪስ ቼሺርኮቭ እንደተናገሩት በሺዎች የሚቆጠሩ ኢትዮጵያውያን የግል ንብረቶቻቸው በጎርፍ ተወስደዋል። በሰሜን ኢትዮጵያ ትግራይ ክልል የደረሰውን ግጭት ሸሽተው ወደ ሱዳን የገቡት እነዚህ ስደተኞችም አስቸኳይ እርዳታ እንደሚያስፈልጋቸው ገልጸዋል። የዝናብ ወቅት እስከ ጥቅምት ወር የሚቀጥል በመሆኑ በሚቀጥሉት ሁለትና ሦስት ወራት ውስጥ ዝናቦ ይጠናክራል፣ የጎርፉ ሁኔታም እየተባባሰ ይሄዳል ብለን እንሰጋለን። ስለዚህ አሁኑን እርምጃ መውሰድና የተበላሹ መንገዶችን ጠግነን አዳዲሶቹን መስራት ይጠበቅብናል። ቼሽኮቭ አክለው በአካባቢው ያሉት መንደሮች በጎርፍ እየተጥለቀለቁ መሆናቸውንና ከጥቂት ጊዜ በኋላ የሰብአዊ እርዳታ ለሚያስፈልጋቸው ድጋፍ ለማድረግ አዳጋችና የማይቻል ሊሆን እንደሚችልም ተናግረዋል። በዚህም ምክንያት ዩኤንኤችሲአር እና አጋር ድርጅቶች ወደ ስደተኛ መጠለያ ጣቢያዎቹና ስደተኞቹን ወደ አስጠለሏቸው ማህበረሰብ የሚወስዱትን ወደ 60 ኪሎ ሜትር የሚጠጉ መንገዶች እያደሱና እየሰሩ መሆናቸውንም ቃል አቀባዩ አስረድተዋል። በቀጣይ ሊከሰት የሚችለውን ጎርፍ ለመከላከልም የውሃ መውረጃ ቱቦዎች እየተገነቡ ናቸው። Partners are constructing semi-permanent schools as well as permanent latrines and showers. አጋሮቻችን ቋሚ መሆን የሚችሉ ትምህርት ቤቶችን፣ መጸዳጃ ቤቶችንና መታጠቢያ ስፍራዎችን እየገነቡልን ነው። ቋሚ የሆኑ መጠለያ ድንኳኖችንም ለመስራት እቅድ አለ። ሆኖም ግንባታውን መጀመር የሚቻለው የዝናቡ ወቅት ካበቃ በኋላ ነው። ለአሁኑ 10 ሺህ የአስቸኳይ እርዳታ መስጫ እቃዎችን ለማሰራጨትና አምስት ሺህ ደግሞ ለመጠባበቂያ ለመያዝ ዝግጅት እያደረግን ነው። የስደተኞች መርጃ ተቋሙ ከሌሎች 31 የሚሆኑ በተባበሩት መንግስታት ስር ያሉ ድርጅቶችና የግል የእርዳታ ተቋማት ጋር በመሆን ከዚህ ቀደም አቅርበውት በነበረው አስቸኳይ የእርዳታ ጥሪ ላይ አሁን የደረሰውን አደጋ የሚያካትት አዲስ ተማጽኖ አቅርበዋል። በዚህም መሰረት በአሁኑ ወቅት የ182 ሚሊዮን ዶላር እርዳታ እንደሚያስፈልጋቸው የገለጹ ሲሆን ይህም ቀደም ሲል ጠይቀውት ከነበረው በ33 ሚሊዮን ዶላር ብልጫ አለው። ተጨማሪው ገንዘብ የእርዳታ ድርጅቶቹ በመጠለያ ጣቢያዎቹ የሚገኙ የመሰረተ ልማት አቅርቦቶችን ለማሻሻል እና እስከ ዓመቱ መጨረሻ ለኢትዮጵያውያኑ ስደተኞች የተሻለ ጥበቃ ለማድረግ እና መሰረታዊ ፍላጎታቸውን የሚያሟላ እርዳታ ለማቅረብ የሚውል ይሆናል። በሊሳ ሽሌን ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷና አዘጋጅ ሰለሞን አባተና በሌሎችን ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይ በለን መልካም ምሽት